ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዶክተር አዲስ ዓለማየሁን ስም በበጎ የሚያስነሱ በርካታ ነገሮች አሉ። ዘመን የማይሽራቸው የሥነ ጽሑፍ ሥራዎቻቸው፣ በዲፕሎማሲው መስክ ያደረጉት አስተዋጽኦ፣ የአርበኝነት ተጋድሏቸውና ትምህርትን ለማዘመን የወሰዷቸው እርምጃዎች፣ ሌሎችም ሊጠቀሱ ይችላሉ። አሁን ላይ ደግሞ ስማቸውን ከእውቀት ከመልካም ሐሳብና ግዙፍ ሕልም ጋር የሚያቀናጅ ሥራ ተጀምረዋል። ሐዲስ ዓለማየሁ አካዳሚም ይሰኛል። በአማራ ክልል ደብረ ማርቆስ ከተማ ላይ የተቋቋመ በሙከራ አገልግሎት ላይ የሚገኝ አዳሪ ትምህርት ቤት ነው። ዛሬ ስለ ትምህርት ቤቱ ግብና ትምህርት ቤቱን ለመደገፍ እየተደረጉ ስለሚገኙ ርብርቦች ከሶስት እንግዶች ጋር እንወያያለን። በየጣልቃው እሳቸውን የሚያስታውሱ አዝናኝ ሀፍታዎችም ይደመጣሉ። ሙሉ ግንባታው ሲጠናቀቅ 1600 ተማሪዎችን ለመቀበል የተሰናደው ትምህርት ቤት የቦርድ ሰብሳቢው የቀድሞ የኢትዮጵያ ትምህርት ሚኒስትር አሁንም በከፍተኛ የመንግሥት ኃላፊነት ላይ የሚገኙት ዶክተር ስንታየው ወልደ ሚካኤል አንደኛው እንግዳይ ናቸው። ከአዲስ አበባ፣ በሰሜን አሜሪካ ትምህርት ቤቱን ለማጠናከር የተቋቋመው ድጋፍ ሰጪ ቡድን ሰብሳቢ ወይዘሮ ሙልመ ቤት ቸኩሩ ሁነኛው ሁለተኛዋ እንግዳይ ናቸው። ከዋሽንግተን ዲሲ ይቀላቀሉናል። በሰሜን አሜሪካ የሚገኘውን የድጋፍ ቡድን አባልና ሐሳብ አመንጭ የሆኑት አቶ መንግስቱ ሞት ባይኖር ከካሊፎርኒያ ሶስተኛው እንግዳችን ናቸው። ሁሉንም በአድማጮች ስም አመሰግናለሁ። የምንጀምረው ከዶክተር ስንታየው ወልደ ሚካኤል ነው። በተለያዩ የመንግስት ኃላፊነቶች ውስጥ ሲሰሩ የሰነበቱት ዶክተር ስንታየው አሁን ላይ ደግሞ የሀዲስ ዓለማየሁ አካዳሚን ዓላማ ለመቀላቀል የወሰኑበትን ምክንያት ከሚያስረዱበት ውይይታችን ይጀምራል። በሀገራችን መጪ እድል ላይ ከፍተኛ ወሳኝነት እድል ካላቸው ውስጥ አሁንም በእኔ ትልቁ እምነት ትምህርትና ቴክኖሎጂ ነው። ትምህርት ለሰዎች እውቀትና ክህሎት ከመስጠቱ ባሻገር ቀጥሎም ቴክኖሎጂን ለማፍለግ ቴክኖሎጂን ተቀብሎ ደግሞ ተግባራዊ ለማድረግ የሚያስችል ነው። ስለዚህ በሀገራችን ውስጥ የሀገራችን ሕዝብ ወደተሻለ ደረጃ ለማሸጋገር በትምህርት በኩል የበለጠ መስራት ጠቀሜታ እንደሚኖረው በማመን ነው። በመጀመሪያ ደረጃ ይህንን ሀሳብ ናቱ ባንት አምላክ ሀሳቡን አመንጭተው ደብረ ማርኮስ ከተማ ከተንቀሳቀሰ በኋላ ወደ አዲስ አበባ መጥተው ሀሳቡን በሚያማክሩኝ ወቅት አብራቸው ለመስራት ፈቃደኛነትን የገለጽኩት በሂደት ቦርዱ እንደገና ሲደራጅ ነው ወደ ሰብሳቢነት የመጣሁት። ግን መሰረታዊ ሀሳቡ ትምህርትን በዚህ መልክ መስጠቱ ሀገራችንን ይቀይራል በሚል ደረጃ ነው። በተለይም ደግሞ የትምህርት ስርአትን የበለጠ ከፍ ለማድረግ በአዳሪ ትምህርት ቤት በኩል የሚሰጠው እና ምርጥ ችሎታ ያላቸው እና የተሻለ ችሎታ ያላቸውን በዚህ በኩል ማሰባሰብ ለወደፊት ለሀገራችን ከፍተኛ ጠቃሚ ይሰጣል። ለአካባቢው ሕዝብ ማለትም ለጎጃም አካባቢ ሕዝብ ደግሞ ይህንን አይነት ደረጃ ይሰጣል የሚለውን መነሻ በማድረግ ነው። ይሄንን ግሩፕ የተቀላቀሉ በስማቸው አካዳሚ የተመሰረተላቸው ዶክተር ሐዲስ አለማየሁን እስኪ በአጭሩ ለአድማጮች እናስታውስ። ለኢትዮጵያ ምን አይነት አበርክቶት ነበራቸው፣ በሳቸው ስም አካዳሚ መከፈት ውስጥ ፋይዳው ምንድን ነው የሚለውንም እንነጋገር። ዶክተር ሳንታየው እዚህ ላይ ሀሳብ ወል ስማና ወደ አቶ መንግስቱ ሞት ባይኖር እሻግራለሁ አቶ ሐዲስ አለማየሁ የአንድ አካባቢ ተወላጅና ለአንድ አካባቢ ብቻ ያበረከቱ ሳይሆን ዓለም አቀፋዊም ሀገራዊም እንደዚህም ኢትዮጵያዊ የሆኑ ባለብዙ ዘርፍ አበርክቶ ያላቸው ናቸው። አዲስ አለማየሁ በኢትዮጵያ ውስጥ የተሰጡ ከነበሩትን አብነታዊ የቤተ ክህነት ትምህርትን ያዳበሩ እንደዚሁም ቀጥሎ በመምህርነት ያገለገሉ አርበኛ ሆኖ የሰሩ ዲፕሎማት፣ ጸሐፊም ናቸው። እነዚህን አራት ነገሮችን አያይዘን ስንመለከታቸው ባለብዙ ዘርፍና ግን ዋነኛ ማጠንጠናቸው ትምህርት ላይ የነበሩ እንደሆነ በመመልከት ለሕብረተሰቡ ማለትም ለአካባቢ፣ ለሀገራችን አርአያ ስለሆኑ አንደኛ ስማቸው ማስተዋወሱ ከፍተኛ አስተዋጽኦ አለው ሁለተኛ አዲሱን ትውልድ ከነበረው ካለፈው ትውልድ ጋራ ለማገናኘት መሰረታዊና ዋነኛ ሰው በመሆናቸው በእሳቸው ስም ተሰይሟል። በሶስተኛ ደረጃ ላይ በእሳቸው ስም ማድረግ አዲሱን ትውልድ በተለይም ትምህርት ቤት ውስጥ የሚገባውን ሰው ለማነቃቃት እና የእሳቸውን አሪያ ተከትለው እንዲሄዱ ለማስቻል ከፍተኛው እንዳለው በማመን ነው በእሳቸው ስይም እንዲሰየም የተወሰነው በጣም አመሰግናለሁ። አቶ መንግስቱ የሚጨምሩት ካለ። አመሰግናለሁኝ ዶክተር ስንታየሁ እንዳቀረበው እኒህ ኢትዮጵያዊ ከአስራ ዘጠኝ ሰላሳ ስድስት ጀምረው ነው የውጭ ጉዳይ ሚኒስተርነት ሰራተኛ ሁነው ከአስራ ዘጠኝ ስድሳ ስድስት ድረስ ከትምህርት ሚኒስተርነት እንዲሁም ሴናተር ሁነው ሲያገለግሉ የነበር በስነ ጽሁፍ፣ በአርበኝነት፣ በዲፕሎማት፣ በሚኒስተርነት በተለያዩ የሙያ ዘርፎች ላይ ትልቅ የሆነ አስተዋጽኦ ያደረጉ ኢትዮጵያዊ ምሁር ነበሩ። ስለዚህ በሳቸው ስብ እና እሳቸውን የሚመስ ትውልድ ለመቅረጽ እና ለማፍራት የእርሳቸውን ስያሜ ተጠቅመን ለመስራት ነው። እያከል እጅግ በጣም አመሰግናለሁ። ወይዘሮ ሙሉ መቤት፣ ወደ እርስዎ ልምጣ። በሰሜን አሜሪካ የአካዳሚው ቦርድ ሰብሳቢ ነዎት። ዲያስፖራው በዚህ ሰዓት በተለያዩ ትኩረቱን በሚነጥቁ ጉዳዮች እንደመያዙ የጥረታችሁን ግብ ተመልክቶ እንዲያግዛችሁ ምን አይነት የተለዩ ብልሃቶችን ለመጠቀም አስባችኋል? እየሞከራችሁስ ነው? ይህንን ትምህርት ቤት ራዕይ ከኢትዮጵያ መንጭቶ ይህንን እንደተመለከተ በተመለከተ ኢትዮጵያውያን እና ኢትዮጵያ ወዳጆች የሆኑት በተለይም የአካባቢ ተወላጆች የሆኑት ይህንን ስራ እንድታግዙን ብለው በጠየቁት መሰረት በአቶ መንግስቱ ቀደም ብለህ እንደጠቀስከው የሀሳባ መንጪ ያሉ ጥቂት የአካባቢ ተወላጅ የሆኑ ኢትዮጵያውያንን በማሰባሰብ መጀመሪያ ምን ማድረግ አለብን፣ እንዴት ሳድርገን ነው ይህንን አላማ የሚደግፉ የአካባቢ ተወላጆችን እንዲሁም ደግሞ ሌሎች ኢትዮጵያውያን ወዳጆቻችንን የኢትዮጵያ ወዳጆች የሆኑትን የምናሰባስብ ብለን የአስተባባሪ ኮሚቴ አቋቁመን በኋላ ደግሞ የባለድርሻ አካላት ይሆናሉ ብለን ያሰብናቸውን ባለንበት በግላችንም ሆነ በተለያዩ ስራዎችን የምናውቃቸውን ሰዎች የአላማውን በማስረዳት እንዲቀላቀሉን አድርገን በመጀመሪያ በሐምሌ ወር እንደ ኤሮፓ አቆጣጠር በጁላይ ሁለት ሺህ ሀያ የባለድርሻዎች ጉባኤ አካሂደን ከሰባ በላይ የሚሆኑ አላማውን የተቀላቀሉ ባለድርሻዎችን ለማግኘት በቅተናል። ከዚያ በኋላ ደግሞ እነዚያን ባለድርሻዎች ይህንን አላማ ተቀብለው ሌሎቹን የሚያውቋቸውን በአካባቢ ያሉትን እንዲያስተባብሩ የግንዛቤ ማስጨበጫ እንዲሰጡ አድርገን አባላትን መመዝገብና ማደራጀት ነው የጀመርነው ነው። ከሐምሌ ወር አንስተን እስከ ዛሬ ድረስ ከዘጠና አምስት በላይ የሆኑ በትምህርት ልቀት ራሳቸውን ያደራጁ እንዲሁም ደግሞ አላማውን ለመደገፍ የቆሙ ግለሰቦችን አግኝተናል። ባለፈው ጳጉሜ አንድ ቀን እንግዲህ ይህንን ስራ ለመስራት በዚህ ሀገር በሰሜን አሜሪካ መንግስታዊ ያልሆነ ድርጅት አቋቁመን በህጋዊ መንገድ ተቋቁሞ ያን አላማውን ለማሳለጥ ገንዘብም ሆነ የማቴሪያል ድጋፍ ማሰባሰብ በቴክኒክ በቴክኖሎጂ ለመደገፍ እንድንደራጅ ለማድረግ ድርጅቱን ለማቋቋም የሚያስፈልገንን የድርጅቱን የመተዳደሪያ ደንብ እንዲሁም ደግሞ የድርጅቱን የቦርድ አባላት ሊመሩ የሚችሉ ሰዎችን መርጠን ድርጅቱን በይፋ መስርተናል። ከዚህ በኋላ እንግዲህ ይህንን የመሰረተናውን ድርጅት ወደ ህጋዊነት ለማድረግ የሚቀጥለው ተግባር የሚሆነው እንግዲህ በሀገሪቱ ህግ ደንብ መሰረት ድርጅቱን ማስመዝገብ እንዲሁም ጎን ለጎን ደግሞ አላማውን በይበልጥ ማስተዋወቅ። እነዚህ ደግሞ ዘጠና አምስት በላይ የሆኑ ሰዎች አሁን የተመዘገቡት ለድርጅቱ እያንዳንዳቸው እንደ አምባሳደር ሆነው ግንዛቤ የማስጨበቅ ስራ እንዲሰሩ እና ዓላማውን እንዲያስተዋውቁ ሌሎቹንም ይሄንን ዓላማ እንዲቀላቀሉ ይሄንን ስራ እንዲሰሩ ጥሪ አቅርበን የተለያየ ነው። ጋቢና ቪኦኤ፣ ከአሜሪካ ድምፅ መደመጡን ይቀጥላል። ከእንግዶቻችን ጋር የጀመርነው ውይይት ይቀጥላል። ከዚያ በፊት ግን ዶክተር ሐዲስ ዓለማየሁ በ1994 የኢትዮጵያ ዓመተ ምሕረት ፊት ለፊት በተባለ የቴሌቪዥን ትርኢት ላይ ቀርበው በአንጋፋው ከያኔ ሃይማኖት አለሙ ከተጠየቁት ጥያቄዎች አንዱ ዶክተር ሐዲስ ዓለማየሁ ከባለቤታቸው ወይዘሮ ክበበ ፀሐይ ጋር የነበራቸው ፍቅር ፍቅር እስከ መቃብር የተሰኘው መጽሐፍ ለመጻፉ አስተዋጽኦ አድርጎ እንደው የሚጠይቅ ነበረ። የእሳቸውን መልስ እንሆ። ይህንን መጽሐፍ ስጽፍ የእኔን ፍቅር ለእሷ የነበረኝን ፍቅር በመመልከት ብቻ አይደለም የጻፍኩት እንደ እኔ ሚስት ያሏቸውም ሚስት ሳይኖሯቸው በውጭ ወዳጆች ያሏቸውም ፍቅር ሲያጋጥማቸው ምን እንደሚሰማቸው የሚናገሩትን፣ የሚያደርጉትን እኔ ከማደርገውና ከምናገረው ጋር ተመሳሳይ ሆኖ ስላገኘሁት ይሄ እንግዲህ በተዋዳጆች ሁሉ የሚፈጠር ነገር ነው ብዬ ጠቅላላ መሆኑን ስለተረዳው በዚሁ መንፈስ ነው ፍቅር እስከ መቃብርን የጻፉት እንጂ ለእኔ በተሰማኝ ብቻ አይደለም። የሌሎችም ስሜትና አድርጎትም ሲናገሩት ሲያደርጉት ስለተመለከቱ ይሄ እንግዲህ ጠቅላላ ነው እያምኘ በዚያ መሰረት ነው የጻፍኩት። ተመልሰናል። ከአሜሪካ ድምፅ ጋቢና መዝናኛን ነው እያዳመጣችሁ የምትገኙት። በታዋቂው የሥነ ጽሑፍ ሰው ሀዲስ አለማየሁ ስም ስለተሰየመው አካዳሚና ተያያዥ ጉዳዮች እየተወያየን ነው። ዶክተር ስንታየሁ ወልደ ሚካኤል፣ ወይዘሮ ሙልመቤት ቸኮልና አቶ መንግስቱ ሞት ባይኖር ሐሳባቸውን እያጋሩኝ ይገኛሉ። አቶ መንግስቱ እንግዲህ እርስዎም እንደሚያውቁት የዚህ ትምህርት ቤት መቀመጫ ደብረ ማርቆስ ከተማ ላይ ቢሆንም ትምህርት በተፈጥረው ጠቀሜታው ለአንድ አካባቢና ለአንድ ሀገር የሚወሰን አይደለም፣ ድንበር ተሻጋሪ ነው። በመሆኑም ከሌሎች አካባቢዎች የመጡ ግለሰቦች በዚህ አካዳሚ ስራ ላይ የራሳቸውን በጎ አስተዋጽኦ እንዲያበረክቱ ምን እየተደረገ ነው? አመሰግናለሁኝ፣ ሀብታሙ ቀደም ብሎ ዶክተር ስንታየሁ እንደገለጸው ትምህርት እንግዲህ ለችግሮቻቸው ሁሉ ዋና መፍቻ ነው ብለን ነው የምናምነው። እንዲሁም ዘመናዊ ትምህርትን የሀገራችን እድገት በሚውልበት አግባብ ወሳኝ ስራ መስራት ያስፈልጋል ብለን እናምናለን። ይህ ትምህርት ቤት እንደ ሞዴል ትምህርት ቤት ሆኖ በማቋቋም ለሌሎቹ ማሪያ እንዲሆንና በተለይ ደግሞ የምንጠብቀው በክሪቲካል ቲንከርስ በአመክኖ የሚያስቡ ፕሮብሌም ሶልቭ ሊያደርጉ የሚችሉ ችግር ፈችዎች፣ ከሌሎች ጋር ተባብረው ሊሰሩ የሚችሉ በተለይ በጣም ጥሩ ኮሚኒኬሽን ስኪል ያላቸው እና ለሙያው ስለ መግባር ያለውን ሲፕሊንድ የሆነ በስነ መግባር የታነጸ ትውልድ ይገነባል ብለን ነው የምናስበው። ይህ ሞዴል ትምህርት ቤት ነው። ይህ ሞዴል ትምህርት ቤት ለየትኛውም ቦታ ላይ ማንኛውም አገልግሎት እንዲሰጥ ማንኛውም ማህበረሰብ ደግሞ በአካባቢው በመሄድ እርዳታ እንዲያደርግ ኦፕን የተደረገ ነው። ነገር ግን ነገ ከነገ በኋላ ወንድሜ ዶክተር ስንታየውም ይጨምርበታል። ይህንን ተመርኩዞ ሌሎችም ተመሳሳይ ትምህርት ቤቶች እንዲከፍቱ ማህበረሰቡም በአንድ እንደ ፕሮጀክት ነው የተነሳው እንጂ ከዚህ በላይ የተለዩ ፕሮጀክቶችን ተጨማሪ አካባቢው ላይም በኢትዮጵያም ሰፋ ያለ ስራዎችን ይሰራል ብለን ነው አላማ ይዘን የተነሳ ነው። አመሰግናለሁ። ወደ ዶክተር ስንታየሁ ወልደ ሚካኤል ልመለስ። ስለ አካዳሚው ምስረታ በሚያትተው ብሮሸር ላይ አካዳሚው ሀገር በቀል የትምህርት ካሪክለም ለመጠቀም እቅድ እንዳለው ይናገራል። በዓለም ተወዳዳሪ የሆነ የአመራር አካልም እንዲኖረው እንደሚደረግም ያትታል። ብዙ ጊዜ ካሪክለምን በተመለከተ ከሚቀርቡ ሙግቶች አንዱ በሀገር በቀል ካሪክለሞች ዓለም አቀፍ ተወዳዳሪ መሆን ይቻላሉ የሚለው ነው። የሀዲስ አለማየሁ አካዳሚ ይህን ሊያሳካ የሚችለውስ እንዴት ነው ብለ ያስባሉ? አመሰግናለሁ። ሀብታሙ፣ በመሰረቱ እንግዲህ በአሁን ባለንበት ግሎባላይዜሽን ዘመን ውስጥ እውቀት ከመጠን በላይ ዓለም አቀፋዊ ይዘት እያለው እንደመጣ ይታወቃል። ይሄ ዓለም አቀፋዊ ይዘት ያለው እውቀት ምንጩ ቤዚካሊ ከተወሰነ አካባቢ እንደሆነ ይታወቃል። እና ከተወሰነ አካባቢ የተነሳው ነው ወደ ሌሎች ሀገሮች ኢምፖርትድ እየሆነ የገባው ነገር ግን ይሄ ለዚህ ዓለም አቀፍ እውቀት ላይ የተለያየ አስተዋጽኦ እና ተደብቀው የቀሩ እውቀቶች፣ ልምዶች እንዳሉ ደግሞ በአግባቡ መገንዘብ ያስፈልጋል። በዚህ ረገድ ላይ የኢትዮጵያን አንዳንድ መሰረታዊ መነሻ ርገን ብናይ ኢትዮጵያ ለሲቪላይዜሽን ከፍተኛ አስተዋጽኦ ያደረገች ናት። ለሲቪላይዜሽን አስተዋጽኦ ያደረገች ነው ሲባል እንደዚሁ ተነስቶ ሳይሆን ትምህርት ነበረ ማለት ነው። ከፍተኛ ልምድ አለ፣ እውቀት አለ። እነዚህ ኢትዮጵያ ውስጥ የተካበቱ ልምዶች ባሉበት መክነው እንዳይቀሩ ለሚቀጥለው ትውልድና ዓለም ትምህርት ጋራ የሚያገናኝ ነገር ያስፈልገዋል። ሊያገናኝ የሚችለው ደግሞ አንዱና ዋነኛው ትምህርት ነው። ስለዚህ በዚህ ትምህርት ውስጥ ከዚህ ቀደም የነበሩ ያልተጠቀሱ፣ ያልገቡ ነገሮችን ልናስገባበት የምንችለው አንደኛው መሰረታዊ ነገር ከዚህ ቀደም የነበሩን እውቀቶች፣ ተለምዶች፣ ተሞክሮች የተጻፉት በግዕዝ ቋንቋ ነው። ይሄ በግዕዝ ቋንቋ የተጻፉት እውቀቶቻችንን አንደኛ አዲሱ ትውልድ እንዲሸጋገር እንዲያውቃቸው ለማድረግ የግዝን እውቀት መረዳት እና ማወቅ አለበት። ይህንን አውቀው ነው የነበሩትን እውቀቶች ሊረዳና ከዚህኛው ጋር ሊያገናኛቸው የሚችል ይህንን እውቀቱን ካወቀ በኋላ ግን ከአዲሱ ትውልድ ጋራና ዓለም አቀፍ ካለው እውቀት ጋራ አጣጥሞና ዋህዶ ሊያውቀው ይችላል። ስለዚህ አንደኛው የምንጠቀምበት እና ዋነኛው ስንት ግዝን እንደ ትምህርት በመስጠት የነበሩትን እውቀቶች ሊያውቃቸው ሊረዳቸዋል ሲሉ ከነዚህ ጋር ኮኔክት ማድረግ እንደ ቤዚ የመሸጋገሪያ ነው። ይህንን መሰረት አድርገው ግን ወደ ላይ ከፍ በሚደሉበት ጊዜ የሌሎችን ሙቀት ዘርፎች በተለይ በጊዜ የተቀመጡትን ህብረተሰቡ እንዲያውቅ ያድርጋል። የህብረተሰቡ ዋናውን ተረድቶም ከችግሩ ጋራ መፍቻ የሚሆን ነገር ያዳብራል ነው። ስለዚህ የመጀመሪያው መነሻ የግዝ ትምህርትን እንደዚህ ትምህርት ውስጥ ይሰጣል። ሌሎችም ከዚህ ጋር ተያይዘው የሚገኙ ነባር እውቀቶች ካሉ አብረው ኢንተግሬትድ እንዲደረጉ ይደረጋል ነው ብለን የምናስበው። ስለዚህ መጀመሪያ ያለን እናከብራለን፣ ዓለም አቀፍ ግሎባላይ የሆነ ወርልድ እንቀበላለን እና ይሄንን ግን ኮኔክት አድርገው ከኛ ጋር አጠቅሞ እና ዋህዶ ተግባራዊ ማድረግ ይገባዋል የሚል መሰረታዊ አስተሳሰብ መነሻ በማድረግ ነው ይሄንን የካሪክለም እድገትን እና ማበልፀግን የምንጠቀምበት። አመሰግናለሁ። ዶክተር ስንታየው፣ ወደ ወይዘሮ ሙሉመቤት ልምጣ። እርስዎ እንደሚያውቁት ሴትን ልጅ ማስተማር ሀገር ማስተማሩን የሚባል ንግግር አለ። ይህ አካዳሚ በጊዜያዊነት የተቀበላቸው ሴቶች ቁጥር ስንት እንደሆነ ባላውቅም ልዩ አቅም ላላቸው ሴቶች የትምህርት እድልን ለመፍጠር ምን ያክል እየሰራ ነው? እርስዎን የመሰሉ በዚህ በዩናይትድ ስቴትስ የሚኖሩ የምዕራቡ ዓለም ስርዓት ለሴቶች የሚሰጠውን ከፍተኛ ቦታ የሚመለከቱ ትውልድ ኢትዮጵያንስ ሴቶችን የተመለከቱ መልካም ልምዶችን ለማጋራት ምን ያክል ዝግጁ ናቸው? ምን አመሰግናለሁ ሀብታሙ። አሁን እንደሚታወቀው ትምህርት ቤቱ በፓይለት ደረጃ ስልሳ ተማሪዎችን ብቻ ነው ተቀብሎ እያስተማረ ያለው። የትምህርት ቤቱ ዋና ህንፃ እስከሚሰራ ድረስ በዚህ ቁጥር ውስጥ በጣም ጥቂት ሴቶች ተማሪዎች ናቸው። ለጊዜው ያሉት ጥቂት ተማሪዎችም አይደሉም አይ ቲንክ ካልተሳሳትኩ ዶክተር ስንታየው ሊያረመኝ ይችላል ሰባት ብቻ ይመስለኛል በአሁኑ ላይ ያሉት። ይሄ እንግዲህ የሚያመለክተው አንደኛ ሴቶች ያላቸው ትምህርት ተሳትፎ እያደገ የመጣ ቢሆንም፣ ባለፉት ዓመታት ኢትዮጵያ ውስጥ ከፍተኛ ደረጃ ላይ ከፍተኛ አመርታን አሳይቷል። ነገር ግን ትምህርት ቤት ከገቡ በኋላ አንደኛ ደረጃን ትምህርት ቤት ሳያጠናቀቁ የሚያቋርጡት ሴቶች ብዛት በጣም ከፍተኛ ነው። ከዚያ ደግሞ ከአንደኛ ደረጃ አልፎ ወደ ሁለተኛ ደረጃ ሲሄዱ ደግሞ ቁጥራቸው በጣም እየቀነሰ፣ ከዚያም ወደ ኮሌጅ ሲሄዱ በጣም አነስተኛ እየሆነ ይመጣል። የተለያዩ ተግዳሮቶች ሴቶችን በትምህርታቸው ውስጥ እንዳይቆዩ የሚያደርጉ አሉ። አንዱ በባህላችን ያለው የወንዶችን ለትምህርት ቅድሚያ ለወንዶች መስጠት በባህላችን ያለ ልማድ አለ። እየተለወጠ የመጣ ቢሆንም እስከዛሬ ድረስ እሱ ልማድ እንዳለ ነው እና ልጆች ሴቶች ልጆች ቤታቸው እንዲቀሩ ይደረጋሉ። ሌላው ደግሞ የቤት ውስጥ ጫና የስራ ጫናም ስላለባቸው ሴቶች ልጆች ትምህርታቸውን በትክክል እንዲሰሩ አይሆንም። ያለ ሜጋ ብቻም አንዱ ሌላው ጫና ነው። ይሄ ደግሞ በተለይም በኛ አካባቢ በጎጃም በትልቅ ተጽዕኖ የሚያደርስ ባህል እንደሆነ እየቀረ ይሆን ቢሆንም አሁንም ትልቅ ችግር የሆነ ነው። በርቀት ምክንያት ደግሞ ወላጆች ሴቶች ልጆቻቸውን ለትምህርት አድገው እንኳ በአካባቢያቸው ትምህርት ሳይኖር ሊሄዱ አለመቻላቸው አንዱ ትልቅ ምክንያቱም፣ ይቆዳሉ ለተለያየ ጥቃት የተጋለጡ ይሆናሉ በማለት ወላጆች ሴቶች ልጆቻቸውን እርቀው እንዲሄዱ አገር። ስለዚህ በዚህ ሁሉ ምክንያት እነዚህ ሴቶች ልጆች አሁን ያለን ቁጥር ትንሽ መሆኑን እኔ የሚያመለከት የሚመስለኝ ይሄን አይነት ጫና እየተደረገባቸው ችሎታ ያላቸው ሴቶችን እዚህ ደረጃ ለመድረስ እድሉ እንደማይኖራቸው እና ትልቅ ድጋፍ እንደሚገባቸው ነው። በዚህ የተነሳ እንግዲህ እኛም እዚህ ያለ ነው ከዚህም ልምድ በመቅሰም የሀገሪቷን ፖሊሲ የሴቶችን ትምህርት ያበረታታል። ነገር ግን ተግባራዊነቱን ነው መደገፍ ያለብን። እና ሴቶችን ልጆች እንዴት አድርገን ደግፈን የተሻለ የትምህርት ተሳትፎ እንዲኖራቸው ማድረግ የተሻለ ያላቸውን እምቅ ችሎታ ሊያበለጽጉበት የሚችሉበትን መንገድ እንዴት እንከፍታለን የሚለው ነው። በዚህ አጋጣሚ ይሄ አዳሪ ትምህርት ቤት አንዱንም ደግሞ ችግር ሊቀርፍ የሚችለው እንደዚሁ ሴቶች በርቀት ምክንያት ለወላጆቻቸውን ተለይተው መሄድ እንዳይችሉ ስጋት ያለባቸው የወላጆቹን ስጋት ይቀንሳል ብለን እናስባለን። ስለዚህም ይሄ በተለይ በሰሜን አሜሪካ ያለው ቲም ከኢትዮጵያ ካለው ጋራ በመተባበር አንድም የምንሰራው የሴቶችን ተሳትፎ እንዴት አድርገን ማዳበር እንችላለን ወደፊት ትምህርት ቤቱ ተከፍቶ ብዙ ተማሪዎችን መቀበል ሲችል በተቻለ ሲሆን በኩል ደረጃ የሴቶች እና የወንዶች ተሳትፎ እኩል የሚሆንበት ሳይሆን ደግሞ በየጊዜው እያደገ እዚያ ደረጃ እንዴት እንደርሳለን የሚለውን እየተመካከልን እኛም የቴክኒክ እገዛ እያደረግን ከልምዳችንም ያለንን እያካፈልን አብረን እንሰራለን ብለን ነው የምናስበው። የጋቢና መዝናኛ ይቀጥላል። አሁን ላይ ደግሞ ፍቅር እስከ መቃብር ከተሰኘው የዶክተር ሐዲስ አለማየሁ ዘመናዊ ሽሬ ስነ ጽሑፍ በረከት ውስጥ ከተካተቱ ተማሪን የሚመለከቱ ማህበረሰባዊ ስነ ቃሎች የተወሰኑትን ሰምተን እንመለስ። ባንጋፋው ከያኔ ወጋየው ንጋቱ የተነበበ ነው። ከአዲሽ መር ግጥም ቶሎ የመያዝና ያለመርሳት ችሎታዋ በጣም የሚያስገርም ነበር። በዛብህ ብዙ ጊዜ አንገቱን እየያዘች ስለ ተማሪ ከተገጠሙት ግጥሞች በዜማ እየመላለሰች የምትዘፍናቸው ትዝ አሉትና ብቻውን እንደተቀመጠ የቅርታ ፈገግታ ፈገግ አለ። ፍቅርማ፣ ማን ያውቃል ከተማሪ በቀር፣ ዱላ ሲያነሱበት ሆዱ ባይሸበር፣ ዱላ ሲያነሱበት ባይሆን ኖሮ ፈሪ፣ እሰጥለት ነበር ነፍሴን ለተማሪ። ተማሪ አትውደዱ ሴቶች ልንገራችሁ፣ ድምፅ የሰማ እንደሆን በአንድ ተኝታችሁ ልባችሁን ይዞ እንዳይጠፋባቸው ጾም ስግደቱን ፈራሁ። ለቄሰ እንዳልነግር ለእናንተ ልናገር፣ ስሙኝ ወይዛዝር፣ የደረሰብኝን ፍቅር አምሮኝ ስዞር ከሜ ጎረቤቴ በቅርቤ ሲኖር ደበሎውን ለብሶ ሳየው ባሻገር በግዬ እየመሰለኝ ከርፋፋ ጎፈር ክፍ እያልኩ ከፊቴ አበረው ነበር። መቼም አንዳንድ ቀን መሳሳት አይቀር አንድ ሌት ተስቶኝ አበሬው ባደር አገኘሁት ሆኖ እንደ ማራረቄ ፍቅሮ አቶ መንግስቱ እንግዲህ የየቀን ጉጉቶን ስለማይ ሟርተኛ እንዳይሉኝ እንጂ የተወሰኑ ስጋቶችን የሚመለከቱ ጥያቄዎችን እንዳነሳ ይፈቀድልኝ። መሰል ስራዎች የየለት ክትትልና የማያቋርጥ የገንዘብም የጉልበትም መዋጮ የሚጠይቁ ስራዎች ይመስሉኛል። ተማሪዎችን ባደራ ተቀብለው ለአመታት ባዳሪነት አስተምሮ ለቁም ነገር ማብቃት ከአመት ዓመት እንዲሸጋገር የመጠባበቂያ እቅዶች የሚያስፈልጉ ይመስለኛል። ክፉ ቀን ቢመጣ ቀን የሚሻገርበትን መላ የመፈለጉንስ ነገር እንዴት እያስተናገዳችሁ ነው? አመሰግናለሁኝ ሀብታሙ። እንግዲህ ቅድም ያልኩትን ትውልድ ለማውጣት በተለይ በአመክንዮ የሚያስብ ከሌሎች ጋር ተግባብቶ ተባብሮ መስራት የሚችል ፕሮብሌም ሶልቨር፣ በጣም ኤክሰለንት የሆነ ኮሚኒኬተር፣ በቋንቋቸው ራሳቸውን መግለጽ የሚችሉ ትውልድ መግለጽ፣ በሙያቸውም ዲስፕሊን የሚሆኑ ትውልድ ማፍራት ነው ብለናል እና ይህንን ለመስራት በተለይ እዚህ በሰሜን አሜሪካ የተቋቋመ ነው ሁሉንም አካባቢውን ኦፕሬሽኑን የሚመራ አገር ያለው አገር ቤት ያለው ቦርድ ቢሆንም ወይም ትሰት ቤት፣ በእኛ በኩል ግን አሁን ያነሳቸውን ችግሮች ለመቅረፍ በዋናነት በሶስት ኤሪያዎች ላይ ፈንድ ሬዚንግ በማድረግ እና ከፈንድ ሬዚንግ በበለጠም ሰስተናብል ቢዝነስ ሰስተናብሊቲ አይዲያዎችን እና ከውጭ ሀገር ወደ አገር ቤት ሊገቡ የሚችሉ እርዳታዎችን አይዲያዎችን ጀነሬት በማድረግ እዛ ላይ ነው ትልቅ ትኩረት ሰጠን። ትልልቅ ኮርፖሬቶች ጋር በመስራት ሰስቴነብል እንዲሆን አንድ ሀሳብ እናቀርባለን እንሰራለን ብለን ተነስተናል። እንዲሁም ቅድም ያልኩትን ውጤት ለማግኘት ከሪኩለም ዲቨሎፕመንቱ ላይ እንዲሁም ደሊቨሪው ለየት ባለ መንገድ ተጓዳኝ የሆኑ ቅድም የተጠቀሱትን ስለ ሀገራችን ታሪክ ስለ ሐዲስ ዓለማየሁ ስለእሳቸው ስራ የተለያዩ ቋንቋዎችን፣ ተጨማሪ ትምህርቶች፣ እንዲሁም ቴክኖሎጂ ላይ እንዲወስዱ አድርጎ የተጠበቀውን ውጤት እንዲያመጡ ማድረግ ነው። ሌላውም ደግሞ ኢጁኬሽናል ሊደርሽፕ ላይ በተለይ ከዚህ ሀገር በምዕራቡ ዓለም ላይ የሚኖሩ በትምህርት ላይ የሚሰሩ የነበሩ ሰዎች እነዚህ አስተዋጽኦ በእውቀታቸው በገንዘባቸውም ሂደው አብረው እርዳታ እንዲያደርጉ ማድረግ ነው እና በዋናነት ቅድም የጠቀስከውን ችግር ለመፍታት ነው፣ በተለይ የበኩላችንን አስተዋጽኦ እንድናደርግ በፈንድሬዚንግ ብቻ ሳይሆን ፕሮጀክቱ ሰስተነብል ሆኖ ሊቀጥል በሚችልበት መንገድ በተለያዩ መንገዶች እውቀቶችን አሰባስበን አብረን ከዋናው ከአዲስ አበባ ከሚገኘው ጋራ ሀሳቦችን አመንጭተን ሰስተነብል እንዲሆን ሊያደርጉ የሚችሉ ስትራቴጂዎችን አብረን ይነቅሳለን ብለን ነው የተደራጀ ነው። በጣም አመሰግናለሁ። ወደ ውይይታችን ማብቂያ እየመጣን ነው። ይህ አካዳሚ በሀገርም በዓለም አቀፍ ደረጃም ስሙ የሚነሳ ይሆን ዘንድ እድል የተጠሙ ተማሪዎችን ህይወት የሚቀይር የሆንም ዘንድ መደረግ ስለሚገባቸው መታሰብ ስለሚገባቸው ጉዳዮች የማጠቃላይ ሀሳባችሁን ልስማ። ከዶክተር ስንታየ ወልደ ሚካኤል ልጀምር። እጅግ አመሰግናለሁ ይሄ እድል ስለተሰጠን። ሀብታሙ እንግዲህ እንደዚህ አይነት ትምህርት ቤቶች በተለያየ አካል ይሰጣሉ። መንግስት ትምህርት ቤት ሰው ትምህርት ይሰጣል። በንግድ ተቋም ያሉ ይሰጣሉ። ይሄ ደግሞ በማህበረሰብ አገልግሎት የሚሰጡ ነገሮች አሉና በዚህ ደረጃ የሚሰጠው ነገር የባለቤትነቱ የዋነኛ ቁርጠኝነት የሚወሰንበትም። ስለዚህ ማህበረሰቡ ለዚህ ቁርጠኛ ሆኖ እስከተነሳ ድረስ ይሄ ትምህርት ቤት ቀጣይነት ኖሮ ይኖረዋልና ትምህርት የተጠሙትንም እና ለታሰቡ አላማ የታጩትንም ተማሪዎች ከግብ ያደርሳሉ። ልምት ለምንገምት በየደረጃው ያለ ማህበረሰብ እና በየትም ቦታ ይኖር በየትኛውም እድሜ ይኖር ያለውን እውቀት ተሞክሮ ገንዘብ እስከ አስተዋጽኦ እስካደረገ ድረስ በአቅሙ ይሄ ትምህርት ቤት ቀጣይነት ይኖረዋል። በዚህ ስራም የተሰማሩ ነ በቅርብ የሚደግፉት ደግሞ ልክ በተመረቱበት ልክ ድጋፍ የሚያደርጉ ከሆነ ተግባራዊ ይደረጋል ብዬ ነው የምገምት። ለመግለጽ ያህል በቸገረን ወቅት ላይ ሁሉ አስተዋጽኦ ያደረጉልን ሰዎች፣ እንደዚሁም አካባቢ ህብረተሰብ፣ ሌላውም ከአስተዋጽኦን ካበረከተ ያለምንም ጥርጥር ይሄ ትምህርት ቤት ትውልድ ተሻጋሪ ትምህርት ቤት ሆኖ የሚቀጥለውን ትውልድም የተሻለ የሚያደርስ እንደሚሆን ባለ ተስፋ ነኝ። ሁላችንም ለዚህ ዓላማ በጋራ እንስራ የሚል መልእክተኝ ነው ማስተላለፍ። አመሰግናለሁ። መልካም አዲስ አመት፣ ሀብታሙ ለአንተ የሚሆን አድማጮችም መልካም አዲስ አመት እንዲሆን በግሌ እና በትምህርት ቤቱ ስም ምኞቴን ለመግለጽ እንዲፈቀድልኝ በትትና ጠይቃለሁ። እጅግ በጣም አመሰግናለሁ ዶክተር ስንታየው ወይዘሮ ሙሉመ ቤት አመሰግናለሁ። ሀብታሙ፣ አይ ቲንክ ብዙውን ዶክተር ስንታየው ገልጾታል። ነገር ግን እኛ እዚህ በሰሜን አሜሪካ ይሄንን ተቋቁመው ይሄንን ስናደራጅ በጣም ትልቅ ተነሳሽነት ትልቅ ፍላጎት ያደረባቸው ሰዎች ናቸው ይህንን አለማ የተቀላቀሉት፣ እና ይሄ በጣም አበረታች ነው የመጀመሪያው ነገር ግን ዋናው ስራውን ተግባራዊ ማድረግ ነው። እና እስካሁን የተቀላቀሉንም ቢሆኑ ወይም ወደፊትም የሚቀላቀሉ ዓላማውን የሚደግፉን ሰዎች ጥሪ ነው የማቀርበው። ይሄ በተለይም እኛ እዚህ የምንኖረው ብዙዎቻችን የነጻ ትምህርት አግኝተን ከመጀመሪያ እስከ መጨረሻ ድረስ ብዙ በሕብረተሰባችን ሆነ ሀገራችን ኢንቨስት ያደረገብን ነን እና ይሄ ለሀገር የመስጠት እድል ነው እና አላማችንን ተቀላቅለው ባላቸው በእውቀት፣ በማቴሪያል፣ በገንዘብም አስተዋጽኦ እንዲያደርጉና ዶክተር ስንታየው እንዳለው ይሄ የትውልድን ተሻጋሪ ጠቀሜታ ያለውን አላማ የትምህርት ቤት አላማ እና የትውልድን መገንባት አላማ እንዲቀላቀሉ ነው ጥሪ የሚያደርገው። እስከ ዛሬ ስላደረጉትም ተሳትፎ በጣም እናመሰግናለን። ወደፊት ደግሞ ብዙ ነው የሚጠበቅብንና የአሜሪካ ድምፅ ራዲዮ ስለሰጠን እድል እናመሰግናለን። እኔም እንደዚሁ በመላ ኢትዮጵያውያን መልካም አዲስ ዓመት ለማለት እወዳለሁ። አመሰግናለሁ። መልካም፣ እጅግ በጣም አመሰግናለሁ። አቶ መንግስቱ የመጨረሻ ሀሳቡን ከእርሶ ልስማ። አመሰግናለውኝ። እንግዲህ ከቀደም ብዬ እንደጠቀስኩት በዋናነት ከአገር ቤት ያለው የፕሮጀክቱ አመራሮች እንዲሁም የደብረ ማርቆስ ከተማ ነዋሪዎች ያሳዩት ይህንን ፕሮግራም ተጀምሮ ዚህ ደረጃ እንዲደርስ ያሳዩት ቁርጠኝነት፣ የከተማው አስተዳደር፣ የአካባቢው ባለሀብቶች እንዲሁም በዛው በከተማው የሚገኘው የደብረ ማርቆስ ዩኒቨርሲቲ አመራሮች ያደረጉት አስተዋጽኦ ነው። እኛም እንደ ሞተር ሁነው ግራስሮት ሌቭል ላይ ኮሚኒቲ ትምህርት ቤት ኦንድ የሆነ ስለሆነ ይሄ ነገር አላማው ሊሳካ ይችላል ብለን በሰሜን አሜሪካ ይሄንን ትብብር እያደረግን የምንገኘው። ይህ ደግሞ በህይወት ዘመናችን በዚህ ታላቅ ሰው የተሰየመ ፕሮጀክት ላይ ኢንቮልቭ አድርገን ተሳትፈን ይሄንን አላማ እውን ማድረግ ለሁላችንም አላማው በጣም ኖብል ኮስ ስለሆነ ለሁላችንም ትልቅ የህይወት አጋጣሚ ይፈጥርልናል። ለአካባቢያችን ወይም ለኢትዮጵያ ለማገልገል ማለት ነው። በሰሜን አሜሪካ ለሚኖር ለኢትዮጵያን ማህበረሰብ ላስተላለፍ የምፈልገው መልእክት ይህንን ፕሮግራም እንዲሳተፉ፣ ለትውልድ ሊሻገር የሚችል ትውልድን ሊቀርጽ ሊያንጽ የሚችል ተቋም እንዲደግፉ ጥሪ አቀርባለሁኝ። የምንገኘው በአሁኑ ሰዓት ላይ አዲስ አለማየሁ አካዳሚ ዶት ኦርግ የሚል ዌብሳይት ዶሜን ኔም ገዝተናል። ዌብሳይቱ ዲቨሎፕ እየተደረገ ነው። በቅርብ ጊዜ ላውንች አድርገን እንወጣለን። ግን ማንም በዚህ ፕሮግራም ለመሳተፍ ለሚፈልግ ሰው ያገኘን የሚችል ኢሜይል አድራሻለን ፒአር አት አዲስ ዓለማየሁ አካዳሚ ዶት ኦርግ። በጣም እድሉን ስለሰጠ እንዳመሰግናለሁ። ለሁሉም መልካም አዲስ ዓመት እመኛለሁኝ። እግዚአብሔር ይስጥልኝ። እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የሀዲስ ዓለማየሁ አዳሪ ትምህርት ቤትም በተመለከተ ሐሳባቸውን ሲያካፍሉን ያመሹትን የአካዳሚውን የቦርድ ሰብሳቢ ዶክተር ስንታየው ወልደ ሚካኤልን፣ የሰሜን አሜሪካ ድጋፍ ሰጪ ቡድን ሰብሳቢና ሐሳብ አመንጭ የሆኑትን ወይዘሮ የሽመቤት ቸኮል ሁነኛውና፣ አቶ መንግሥቱ ሞት ባይኖርን በእጅጉ አመሰግናለሁ። የዚህ መሰናዶ አቀናባሪ ኤልያስ አስማረ ነው። አርታኢ ትዝታ ብላቸው፣ እኔ ደግሞ ሀብታሙዚዩም ነበርኩ። መልካም ምሽት።